ሰላም ለገጸከ እምነ ኦርያር የስቡህ ወፍሱህ ከመወር ዛሜ ግሃህ ኢየሱስ ክርስቶስ ታቦተ ህይወቱ ለኖህ ህባኔ እግዚኦ በውሳጤከ ስፉህ ማየ ኮነኔ አመዘንም አይ